ዓለም አቀፉ ማህበረሰብ የሀገሪቱን ወቅታዊ ሁኔታ አስመልክቶ ያለው ግምገማ በአንዳንድ የሀገሪቱ ተንታኞችና ፖለቲከኞች ከሚንጸባረቀው የተለየ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። በሀገሪቱ ያለው የፖለቲካ አለመረጋጋትም አንዳንድ የኢትዮጵያ ፖለቲከኞች በሚያስቡት ደረጃ አለመሆኑን ነው ጠቅላይ ሚኒስትሩ ያብራሩት። ጠቅላይ ሚኒስትር አብይ አህመድ ዛሬ ከወራት በፊት ካቋቋሙት ገለልተኛው የፕራይቬታይዜሽን አማካሪ ምክር ቤት ጋር ተወያይተዋል። እስክንድር ፍሬው ተከታትሎታል። በርካታ ዓለም አቀፍ ተንታኞችና አንዳንድ ኢትዮጵያውያን ተንታኞች እንደዚሁም ፖለቲከኞች ወቅታዊውን ሁኔታ የሚመለከቱት በተለያየ መነጽር ይመስላል። ዓለም አቀፉ እይታ አምናን ከዘንድሮ ያነጻጽራል። አምና ከለውጡ በፊት እንደ አገር ለመቀጠል ሁለት የአስቸኳይ ጊዜ አዋጅ ያስፈለጋትን በአስር ሺዎች የታሰሩባትን፣ በርካቶች የተገደሉባትን፣ በመቶ ሺዎች የተሰደዱባትን አገር ከአሁኗ ጋር ያወዳድራል። ሀሳብን በነፃነት መግለጽን ጨምሮ የፖለቲካ ምህዳሩ ጠባብ እንደነበርም ይመለከታል። እናም የአሁኗ ኢትዮጵያ ቢያንስ ከአምናዋ እንደምትሻል የሚተነትነው በዚህ አይነት ንጽጽር ነው። ወቅታዊውን ሁኔታ ከዚህ ተቃራኒ በሆነ መንገድ የሚተነትኑ አንዳንድ ኢትዮጵያውያን ተንታኞችና ፖለቲከኞች መኖራቸው ግን ግልጽ ነው። የእንደዚህ አይነቶቹ ተንታኞች ምልከታ አምናን ከዘንድሯ አያነጻጽርም። በደምደሚያቸውም ቢያንስ ከአምናው የተሻለ ሁኔታ እንዳለ የሚገልጽ አይመስልም። የጠቅላይ ሚኒስትር አብይ አህመድ የዛሬ አስተያየትም ይህንኑ መነሻ ያደረገ ነው። አንዳንድ የመንግሥት ተቋማትን በከፊል ወደ ግል ይዞታ ለማዘዋወር እየሰሩ ያሉት ጠቅላይ ሚኒስትር ከቀረቡላቸው ጥያቄዎች አንዱ በወቅታዊው ሁኔታ ምክንያት የውጭ ባለሀብቶች ላይመጡ ይችላሉ የሚል ነበር። በአገሪቱ ያለው የፖለቲካ አለመረጋጋት በአንዳንድ ኢትዮጵያውያን ፖለቲከኞች በሚገለጸው ደረጃ አለመሆኑን ያስረዱት ጠቅላይ ሚኒስትሩ የዓለም አቀፉ ማህበረሰብ እይታም ከእርሳቸው ግምገማ ጋር ተመሳሳይ መሆኑን ያብራሩት አሁን ያለው የፖለቲካ አለመረጋጋት ፖለቲከኞች እንደሚያስቡት ነው ወይ ኢንቨስተሮች የሚያስቡት ነው ጥያቄ። በውስጥ ያሉ ፖለቲከኞች ካላቸው ከፍተኛ የኢንፎርሜሽን ውስንነት ስጋት ይታይባቸዋል። በአፍሪካ ውስጥ ተስፋ ካላት ብንሰራባት ከምታዋጣ ሀገር ተብላ የምታሰበው ኢትዮጵያ ናት። ከጫፍ ጫፍ ዓለምን ብትዞሩ ማንኛውም ኢንቨስተር ይሄን ይነግራቸዋል። እዚህ ያለን ሰዎች ያን አፕሬት ማድረግ አንችልም፣ ምክንያቱም አፕሬት ማድረግ አልተፈጠረብንም ኬት እናመጠዋለን። ዓለም ላይ ያለ ግን የትኛውም አናሊስት ይሄን ይገነዘባል። ለዚህ አሁን ያለ የኢትዮጵያ ፖለቲካ ሁኔታ ለስራ ይመቻል ብሎ ያስባሉ። ግን እሱ ብቻ አይደለም፣ እሱ ብቻ ሳይሆን አንደኛ ታሪክ ይታያል። ኢትዮጵያ ውስጥ ምን ያክል ኢንቨስተር መጥቶ ተቀምጦ ተዘርፎ ከስሩ ወጣ የሚል ነገር ያያሉ። በንጉሱ ጊዜ የነበረውን የመንግስት ለውጥ ፕራይቬት ሴክተር ያስከተለውን አደጋ የሚያስከትል ትሬንድ ባለፉት 20 30 40 ዓመታት አሉ ወይስ የሉም? አንዱ የሚታይ ነገር ነው። ሁለተኛው ሰው ለምሳሌ ሳውዲ ላይ በረሃ አካባቢ ለማልማት የሪጌሽን ስራ ሞክረው ነበር ሀብቱም ማሽኑም ምናምኑ ማለት ግን ሰው የለ። ሰው የመጣ እንደሆነም የሚፈልገው ቤት፣ የሚፈልገው መኪና፣ የሚፈልገው ደሞዝ ከፍተኛ ስለሆነ አልተሳካላቸውም። ከእኛ አንጻር በጣም ከፍተኛ የሰው ኃይል ስላለ በቀላሉ ስራውን መስራት ይቻላል ብሎ ያስባሉ። ሶስተኛው ኢኮኖሚው እያደገ ያለበት ፌስና የመሸከም አቅሙ ማርኬቱን ጨምሮ ማለት ነው። እኛን ሲያዩ የኢስት አፍሪካን ኢንቴግሬሽን ለኦፖርቹኒቲ ያሉ ኢትዮጵያ እንደ ሴንተር ያዩና እዚህ ብናመርት በአቅራቢያችንም ሰፊ ማርኬት አለን። ርቀን ለመሄድም በተለይ ባቡሩን ከተጠቀም ያዋጣል ብለው ስለሚያስቡ ብዙዎች ፍላጎት አላቸው። እንደ መንግስትም እንደ ግልም ፍላጎት አላቸው። ለዚህ ነው ጥያቄ ሲነሳ የነበረው እኛም ጋር ጥያቄ ይነሳል። ይህም ሆኖ ግን በጥያቄው የተጠቀሰውን ስጋት ቸል ማለት እንደማያስፈልግ ጠቅላይ ሚኒስትሩ ጠቁመዋል። ኮንሰርኑ ይመስለኝ ውስጣዊ ነገራችንን ካላረጋጋ እና ካላስተካከል የውጮች አንደኛ ደፍሮ አይመጡም፣ ቢመጡም ደግሞ በጉልበት አይመጡም የሚል ነሱ ትክክል ነው። የቤት ማስተካከል አለብን ካላስተካከል እንኳን የውጭ ሰው እኛ ኮንፊደንስ በሌለን ጉዳይ ሌላው መጥቶ ሊሰራልን አይችልም። ኮንሰርኑ ትክክል ነው። ሀሳቡ ግን ውጭ እንደዛ አይደለም። የጠቅላይ ሚኒስትር አብይ አህመድ መንግስት እየወሰዳቸው ካሉ እርምጃዎች አንዱ የኢኮኖሚ ዘርፍ ማሻሻያ ነው። የዚህ የማሻሻያ ሂደት አንዱ አካል ደግሞ የመንግስት የልማት ድርጅቶችን በከፊል ወደ ግል የማዘዋወር እንቅስቃሴ ነው። በዚህ ሂደት ውስጥ የሚያግዝ የአማካሪ ምክር ቤት ማቋቋማቸውም ይታወሳል። ጠቅላይ ሚኒስትሩ ታዋቂ ፖለቲከኞችን፣ አንጋፋ የንግድ ሰዎችን፣ የኢኮኖሚ ባለሙያዎችንና ሌሎችንም ላካተተው ምክር ቤት እንደተናገሩት ሁሉም ነገር መስመር ይዞ እየሄደ ነው። እናም አትስጉ ያሉት ጠቅላይ ሚኒስትሩ ፉከራው አይሰራም ሲሉም ተናግረዋል። የሚሰሙ ፉከራዎች የሚያሳዩትም አለመቻልን እንደሆነን የጠቆሙት የምክክርን አስፈላጊነት በማንሳትም ከተመካከርን አሁን ያለውን ሁኔታ እንሻገራለን ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።